የብሪታንያ ዋና ከተማ በታጠቁ የመከላከያ ወታደሮች መጠበቅ ከጀመረች በኋላ ጦርነት የገባች ይመስላል። ሰኞ ምሽት የታዋቂዋን ወጣት አቀንቃኝ አሪያና ግራንድ የሙዚቃ ኮንሰርት ለመከታተል በማንቸስተር አሬና ተገኝተው በነበሩ ወጣቶችና ታዳጊዎች ላይ በአጥፍቶ ጠፊ አሸባሪ በፈነዳ ቦምብ የስምንት ዓመት ልጅን ጨምሮ የ22 ሰዎች ሕይወት ጠፍቷል፣ 64 ሰዎች ተጎድተዋል። የቀድሞ የሊቢያ ፕሬዝዳንት የሞሐመድ ጋዳፊን አገዛዝ ሸርስተው በብሪታንያ ተሰደው ከሚኖሩ ሊቢያውያን በብሪታንያ የተወለደው የ22 ዓመቱ ሳልማን አቢዲ በቤት ውስጥ በተሰራ ቦምብ ራሱን አጋይቶ 22 ነፍስ ያጠፋበት ጥቃት የበርካቶች እጅ ያለበት የተቀነባበረ እንደሆነ ከተደረሰበት በኋላ ብሪታንያ በየትኛውም ሰዓት ሌላ የአሸባሪ ጥቃት ሊፈጸም ይችላል በሚል ስጋቷ እጅግ ከፍተኛ ደረጃ ላይ ነው። እስካሁን በማንቸስተር ዊገን፣ ኒውይንተንና ዋርዊክ ሽር በተባሉ ደቡባዊ የማንቸስተር አካባቢ መለስተኛ ከተሞች በተደረገ አሰሳ ስምንት ወንዶችና አንዲት ሴት በፖሊስ ቁጥጥር ስር ውለዋል። ከነኚህ መካከል የአጥፍቶ ጠፊው ሳልማን አቢዲ ታላቅ ወንድም የ23 ዓመቱ ኢስላም አቢዲ ይገኝበታል። በሊቢያ ትሪፖሊ ደግሞ የሳልማን አቢዲ ታናሽ ወንድም የ22 ዓመቱ ሁሴን አቢዲና አባታቸው በቁጥጥር ስር መዋላቸው ተነግሯል። ዛሬ ረፋዱ ላይ ጀምሮ የብሪታንያ ፖሊስ ከአሜሪካ ጋር ጥቃቱን በተመለከተ ምንም አይነት የመረጃ ልውውጥ ማድረግ ማቆሙን አስታውቋል። የአሜሪካ ጋዜጣ የማንቸስተሩን አሸባሪ ጥቃት መረጃና የፍንዳታውን ስብርባሪ በግልጽ የሚያሳይ ፎቶ በማውጣቱ የተበሳጩት የፖሊስ የደህንነት ባለስልጣናትና ጠቅላይ ሚኒስትሯ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ምላሽ እንዲሰጣቸው ጠይቀዋል። ይህንን በተመለከተ የሀገር ውስጥ ጉዳይ ኃላፊዋ አምበር ሩድ በግልጽ ለመናገር የብሪታንያ ፖሊስ የመረጃውን ፍሰት መቆጣጠር ይፈልጋል። ይህም የሚመጣውን ለመከላከልና የስራው የሚጠይቀውን ሕግ ለማክበር ነው። ከሌላ ወገን ይፋ ሲወጣ በጣም ያበሳጫል። ይህ ዳግመኛ እንዳይከሰት በግልጽ አቋማችንን ተናግረናል። በብሪታንያ ከፖሊስ በተጨማሪ የመከላከያ ወታደሮች ከነትጥቃቸው በከተማዋ ሲታዩ፣ ይህ ከ14 ዓመት በኋላ የመጀመሪያው ነው። አምስት ሺህ ወታደሮች በፖሊስ ትእዛዝ ስር በመሆን ላልተወሰነ ጊዜ ስራ ላይ ይቆያሉ ተብሏል። ባኪንጋም ፓላስ፣ ዳውኒንግ ስትሪት፣ ዌስት ሚኒስተር እና ሌሎችም ታሪካዊ የለንደን አካባቢዎች ፖሊሶችና ወታደሮች የሚታዩባቸው ናቸው። ሎትሮ ባላንጣ የነበሩት ሁለቱ የማንቸስተር ከተማ እግር ኳስ ቡድኖች ማንቸስተር ሲቲ እና ማንቸስተር ዩናይትድ በጋራ በጥቃቱ ለተጎዱት አንድ ሚሊዮን የእንግሊዝ ፓውንድ መርዳታቸውን ዛሬ ቀትር ላይ አስታውቀዋል። ትናንት በአውሮፓ ሊግ አያክስን ያሰነፈው ማንቸስተር ዩናይትድ ዋንጫውን በጥቃቱ ላለፉት ማስታወሻ አድርጓል። የዘንድሮ የፕሪምየር ሊግ ዋንጫን ባለቤት ቸልሲ በለንደን ሊያደርግ አስቦት የነበረውን ታላቅ ፌሽ ተሰርዟል። ነገና ከነገ በስቲያ በለንደን ኦቶ አሬና ሊደረግ የነበረው የአሪያና ግራንዴ የሁለት ቀን የሙዚቃ ኮንሰርትም እንደዚሁ ተሰርዟል። በአንጻሩ በዚሁ አሳዛኝ ጥቃት ምክንያት ላለፉት ሶስት ቀናት በብሪታንያ ሁሉም የፖለቲካ ፓርቲዎች በስምምነት አቋርጠውት የነበረው የምረጡኝ ዘመቻ ነገ ይጀመራል። ለዶችቬሌ ራዲዮ ሀና ደምሴ ለንደን።